ኢትዮጵያ በአባይ ወንዝ ላይ እየገነባች ያለችው የኃይል ማመንጫ ግድብን ግብፅ ልታፈነዳው ትችላለች በማለት ባለፈው ሳምንት የአሜሪካው ፕሬዚዳንት ዶናልድ ትራምፕ መናገራቸውን ተከትሎ ኢትዮጵያውያን ቁጣቸውን በተለያዩ መንገዶች እየገለጹ ይገኛሉ። ኤስቢኤስ ያነጋገራቸው አውስትራሊያ ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በፕሬዝዳንቱ ንግግር መናደዳቸውን ገልጸው መፍትሔው በመሀከላችን ያለውን ልዩነት ትተን በጋራ በመቆም ግድቡ እንዲጠናቀቅ ኃላፊነታችንን ልንወጣ ይገባል ሲሉ ይናገራሉ። ረየው ስባለ ባላለው የሜልበርን ነዋሪ ነኝ። የኢትዮጵያና የአውስትራሊያን ኮሚኒቲ ነኝ። እንግዲህ አመሰግናለሁ። ጥያቄው ያው ትንሽ ያሳዝናል። ሲጀመር በፕሬዚዳንት ደረጃ በዛውም ደግሞ በዓለማችን ትልቅ ሀገር ከምትባል ሀገር እንዲህ አይነት አባባሎችን መስማት ትንሽ በእውነት ያሳፍራል። አለማችን ወዴት እየሄደች እንደሆነ በእውነት እንትን ይላል። እኔ በእውነት በሰውየው ባስተላለፈው መልእክት በጣም ነው ተናደርኩት። ግን ምን ታደርገዋለህ? በቃ አንዳንዴ አቅም ሲኖርክ የፈለከውን ልትል ትችላለህ። እና ያው ዞሮ ዞሮ እኛ ነን ወደ ዋናው የጉዳዩ ባለቤቶች እኛ ነን። የመፍትሄ አካሉም እኛ ነን የውስጥ ያለብንን ችግሮች ይሄ ብሔር ተኮር ያሉ ችግሮቻችንን ብትን በአንድነት መቆም ከቻልን ከእግዚአብሔር ጋር የማንንም ኃይል መመከት እንደምንችል የቀድሞ ታሪካችን ያሳወያልና አሁንም አንድነታችን ነው ማጠናከር እንዳለብን ነው የሚሰማኝና ለፖለቲከኞችም ለሁሉም እግዚአብሔር ለሕዝቡም ልቦና ሰጥቶ አንድነታችን ላይ መስራቱ ያዋጣናል እንጂ ጠላት ሁሉም እኛን ከማጥፋት ወደ ኋላ አይልም እና ያሳዝናል። ከዚህ አንጻር ነው እንደዚህ ነው ያየው የማየው። እዚህ የሚኖሩ አውስትራሊያኖች ምናልባት አሁን ላይ ያለው የኮቪድ ሁኔታ አስቸጋሪ ሆነ እንጂ እስካሁንም ይደረጋሉ ወይም ደግሞ እንዲህ አይነት እንቅስቃሴዎች ይኖራሉ ብዬ ገምት ነበረ የአሜሪካ ኤምባሲ በመሄድ ካምብራ ዲፕሎማቶች ያሉበት ኤሪያዎች ላይ ከሜልበርንም ከሲድኒም እንዲሁም ከዛምብራ መሰል በመሰባሰብ ተቃውሞ ሰልፍ ማሰማት ይቻላል። እንዲሁም ሜልበርን ግን አሁን ከረንሊ ያለው ነገር ያን እንድናደረግ የሚያስችል አይደለም። ያው ብዙ ተሰብሰብ ሰላማዊ ሰልፎች የማድረግ ተቃውሞዎች መሰል ነገሮች ስለማይፈቀዱ እንጂ ማድረግ የምንችለው ይሄንን ነው። ከዛ ውጭ ግን ያለው ማህበረሰቡ ሌላው ማድረግ የሚችለው እንግዲህ ጠንክሮ ያለውን የግድቡን ፍጻሜ ለማሳመር ሰው በዚህ በቦንድም መሰል ደግሞ እርዳታዎችን በማድረግ ግድቡ የኔነት ስሜት እንዲሰማው ትንሽ መንግስት ማገዝ ነው ብዬ አስባለሁ። ሄለን ሜካፕ አርቲስት ከሜልበርን። በአሜሪካ ፕሬዚዳንት በተናገሩት ጉዳይ እጅግ በጣም አዝኛለሁ። ግን ደግሞ አየህ እኛ ኢትዮጵያውያን መከራውንም ስቃዩንም ጦርነቱንም ለእኛ አዲስ ባይሆንም ግን የአሁኑ በአሁኑ ሰዓት አላማችንን ልማት እስከሆነ ድረስ አንገታችንን ደፍተን ልማታችንን መቀጠል እንዳለብን በተራ ንግግር ምንም መረበሽ እንደሌለብን ነው የማምነው። በተረፈ ግን ኢትዮጵያ አገራችንን ምንም ማንም እንዲነካብን ስለማንፈልግ ማንቀላፋት የለብንም ልማታችንን እያለማን በዛ ላይ ደግሞ ማንቀላፋት እንደሌለብን ሀገራችንን ደግሞ መጠበቅ እንዳለብን ነው ማሳስበው። በዛ ላይ ደግሞ በአጠቃላይ በውጭ የሚኖሩትን ኢትዮጵያውያን ባጠቃላይ በህብረት ሀገራችንን ሰፖርት ማድረግ እንዳለብን አምናለሁ። ዘረኝነት ሳይኖር በህብረት መረዳታት እንዳለብንና በህብረት መስራት እንዳለብን አምናለሁ። ሻሎም ተስፋዬ እባላለሁ ከሳውዝ አውስትራሊያ ወይም ፕሬዚዳንት ትራምፕ ስለ አባይ ግድብ የሰጡት የሽብር ወይንም ደግሞ የእብሪት አስተያየት ወይንም ምክር እጅግ በጣም የሚያሳዝን እና ስንፍና የሆነ ንግግር ነው። ነገር ግን ብዙም የሚያሳስብ ጉዳይ ይኖራል ብዬ አላስብም። ምክንያቱም ኢትዮጵያ እግዚአብሔር ልትጎበኝ እግዚአብሔር የተነሳበት ሰዓት እና ወቅቱ ስለሆነ ትራምፕ ምን ይላል ሳይሆን እግዚአብሔር ስለ ኢትዮጵያ ምን ይላል የሚለውን ነገር ማሰቡና፣ ማስተዋሉ እዛ ላይ ትኩረት ማድረጉ መልካም ነው ብዬ አስባለሁ። አንድ ቦታ ላይ የእግዚአብሔር ቃል ሲናገር ምን ይላል? በሰው ልብ ብዙ ሀሳብ አለ፣ የእግዚአብሔር ምክር ግን እርሱ ይጸናል ይላል። እንግዲህ እግዚአብሔር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነው እንጂ ያለው ወደ አሜሪካ ትዘረጋለች ወይ ደግሞ ወደ ሀያላን ሀገር ትዘረጋለች አላለም። ኢትዮጵያ እጆቿን ወደ እግዚአብሔር እንደምትዘረጋ ተነግሯል። እግዚአብሔርም ደግሞ ኢትዮጵያን ሊባርክ የተነሳበት ወቅቱና ጊዜው አሁን እንደሆነ አስባለሁ። ስለዚህ በዚህ ሰዓት መሸበር እና መጨነቅ ሳይሆን በውጭ ሀገር የምትኖሩ ወንድሞችና እህቶች የምመክራችሁ አንድ ነገር እና የምሰጠው አስተያየት ለራሴም ጭምር እግዚአብሔር ሊሰራ የተነሳበት ወቅትና ሰዓት ስለሆነ በተቻለ መጠን ሁሉ በገንዘብም በሀሳብም ባለን ነገር ሁሉ በውጭም ቢሆን በአገር ውስጥ እግዚአብሔር ካስቀመጣቸው መሪዎች ጋራ አብረን እጃቸውን በመደገፍ አላማውንና ግቡን ጥቅ እስክናደርስ ድረስ መተባበር እንዳለብን። ይህንን ደግሞ የምናደርገው መንግስትን ሳፖርት የማድረግ ወይንም ደግሞ መንግስትን የምንገነባ እንዳይመስለን የምንገነባው አገራችንን፣ የራሳችንን ህይወት፣ ትውልዳችንን ነው። ኢትዮጵያዊ ነን ብለን ካልን የሚመጡ ትውልዶች አሉ። የሚመጡ ትውልዶች ሁሉ ነገ የሚኖሩበት እግዚአብሔር ምድሪቷን ሲጎበኝ ጥሩ የሆነ ነገር ለአገሪቱ የሚያመጣ ነገር ነው እና በዚህ አብረን በመተባበር ብናሳይ መልካም ነው። ከዛ ውጭ ደግሞ አንድ ቦታም ላይ እንደዚሁ የእግዚአብሔር ቃል ሲናገር እግዚአብሔር መስራቱ አይቀርም፣ የተናገረውን ነገር መፈጸሙ አይቀርም። በኢትዮጵያ ላይ የሚሆነው ነገር ይሆናል። ኢትዮጵያ ትደርሳለች፣ ትበለጽጋለች። እግዚአብሔር የተናገረላትን ነገር መጨበጧና መድረሱ አይቀርም። እኛ ግን አብረን በመቆም በመተባበር መደገፍ አለብን። የእግዚአብሔር ቃል በአንድ ቦታ ምን ይላል? ሕይወትን ሊወድ መልካምንም ቀኖች ሊያይ የሚወድ ሰው ምላሱን ከክፉ ከንፈሩንም ከተንኮል ከመናገር ይከልክል። ስለዚህ ከንፈራችንን እና ምላሳችንን በካንቱ ከመክፈት ተከልክለን ሀገራችንን በምናደርገው ነገር ሁሉ እንድንደግፍ እላለሁ። ኢትዮጵያን እግዚአብሔር ይባርክ። ስሜ ሚካኤል ፈለቀ ነው። የምኖረውም እዚህ ምዕራብ አውስትራሊያ ፐርዝ ከተማ ነው። የሰሞኑን የዶናልድ ትራምፕ ንግግርም በተመለከተ አስተያየት ለመስጠት ነው። እንደ ማንኛውም ኢትዮጵያዊ አዝኛለውም ሾክም ሆኛለሁ። ያው መጀመሪያ አሜሪካ ድርድሩን አደራድራለሁ ብላ ከገባችበት ቀን ጀምሮ ያሳየችው ለግብፅ ወገኝተኝነት እንዳለ ሆኖ ከዛ አልፎ ደግሞ አሁን ያው ድርድሩን ካልተስማማችሁ ወይም ለመስማማት ካልፈለጋችሁ ከምንሰጠው የገንጀብ ጫና ባሻገር ግድቡንም እስከ መምታት ግብጽን የመደገፍ ደረጃ እንደርሳለን የሚል ነው። እንግዲህ ያ ከምን መነጭ ስንል ያው በሁለት ከፍለም ብናይ አንደኛው የቀጠናው ጂኦ ፖለቲካ ከዚህ በፊት በነባር ሁኔታ የነበረው አሰላለፍ እየተቀየረ ነው ያለው። እንዴት የተቀየረ ነው ያለው? ከግድቡ አሰራር ጀምሮ የነበረው ሂደት ሽፍት አድርጎታል። አስተላልፉን አንዱ ግብፅ፣ እስራኤል እና በአረብ ወለድ ያለው ግንኙነት ነው። ሁለተኛው ደግሞ ኢትዮጵያ የራሷንም የኢኮኖሚ ችግር ለመፍታት ቁልፍ የሆነውን ዳም በመጠቀም እና ደግሞ ጂኦፖለቲክ ደግሞ ያላትን ሚና ስትሬች በማድረግ ያላትን ጉልበት ከሆን ኦፍ አፍሪካ እስከ ግብጽ ድረስ እስትሬች የማድረግ እድል ስላላት እንግዲህ ያ እንዳይከሰት ነው ይሄ ሁሉ ሚና በግብጽና በአሜሪካ ደረጃ እየተደረገ ያለው። አሜሪካ ኦብስሊ የምታደርገው ጫና እስራኤልን በመደገፍ ነው። እስራኤልን በተቻላት መጠን ከአረቡ አለም ጋር በማስማማት አት ደ ኮስት ኦፍ ኢትዮጵያ፣ ኢትዮጵያንም ሳይድ ላይን በማድረግ እስራኤልን በማስማማት እየተጫወተች ነው ያለችው። በአዘር ሀንድ ደግሞ ትልቅ ስራ ፕራይም ሚኒስትር አብይ ሰራ የምለው በዘጠና ቀን ውስጥ የአረቡ ዓለም ኢትዮጵያ ላይ ያላቸውን ገጽታ ዶክተር አብይ አስቀይሯል ብዬ አምናለው እኔ። ትልቅ ሚና የተጫወተው እዛ ጋ ነው። ለምሳሌ የኢትዮጵያ ሪሌሽን ከእምረት ጋር የነበረው የኢትዮጵያ ሪሌሽን ከካታር ጋር የነበረውን ሁሉ በመቀየር ኢትዮጵያ ከእነሱ ጋር የኢኮኖሚክ ኢንቴግሬሽን መፍጠር እንደምትችል እና ፓርትነር እንደምትሆን በማስረዳት ያላቸውን አመለካከት በተለይ ከግብፅ ጋር የሚወስዱትን ሳይድላይን እንዲፈትሹና እንዲቀይሩ በማድረግ ከፍተኛ ሚና እና በጣም ሰክሰስፉል በሆነ ሁኔታ ጠቅላይ ሚኒስትራችን ተጫውቷል። አሁን ነገሮች እንዳሉ ሆነው ግን ከዚህ በኋላ ምን ሊፈጠር ይችላል ለምለው ኢትዮጵያኖች እንግዲህ በአንድ ላይ ተሰልፈን ከጠቅላይ ሚኒስትሩ ጎን ሆነን ያለንን አንድነት ማጠናከር ነው ያለብን። ይህም ስል ምንድን ነው? ውስጣዊ ችግር የለንም ማለት አይደለም። ውስጣዊ ችግር አለን፣ ግን አንድ ላይ ሆነን ከተሰለፍን የወደፊት እጣ ፈንታችንን አሹርድ ማድረግ እንችላለን። በዚህ ሂደት ላይ ክፍተት ደግሞ ከተፈጠረ ያለው ጉስቁልና ያለው ድህነት ያለው ድንቁርና ሊቀጥል ይችላል። ግን ለአንድና ለመጨረሻ ጊዜ በታሪክ የመጣውን እድል በመጠቀም ከጠቅላይ ሚኒስትሩ ጎን ሆነን ይሄን አስቸጋሪ ወቅት ብናልፈው የተሻለ ይሆናል ማለት ነው። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ። ጀበለው አባቱም ገዳይ ጀበለው እናቱም ገዳይ ጀበለው ድርድር አያውቅም ጀበለው ባገሩ ጉዳይ ጀበለው አባየ ግሌል ጀበለው ባልኩለ ጋራ ጀበለው ከአቃራት ምስር ጀበለው ክፍም ሳትፈራ በለው የተቆጣደው በለው ፍቅር ታግሶ በለው የሚባላሳትች በለው ይሆናል ብሶ በለው አረ በለው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።